ሐሙስ ምሽት መጋቢት 29 2014 ዓ.ም የጋቢና ቬ መሰናዶ ከአሜሪካ ድምፅ ዋሽንግተን ዲሲ ጀመረ። ሰላም ጤና ስጥልኝ፣ እንደምን አምሽታችኋል? ከእኛ ጋር ካመሻችሁ ከምትሰሟቸው ጥንቅሮች መካከል ጥቂቶቹን እናስታውቃችሁ። ግርም ያበጋዝ ክብረዎች ወሳና ሌሎችም በኢትዮጵያ ውስጥ ሙዚቃን ወደ ጥሩ ከፍታ ላይ በማድረስ ላይ ከሚገኙ ሰዎች ጋር የሚተፈሉ ድሮም ነበረ። ይህ አጋጣሚ ደግሞ ከሌ ጋር ሲገጣጣም ለእኔ እጅ በጣም ከፍተኛ ደስታ ነው፣ ለውስጥም ደግሞ እርካታን ይፈጠረ ሙዚቀኛ ባልከው አለሙን ነው የሰማችሁት። ከሰሞኑ ፈልጌ የተሰኘ ሙዚቃ ለቋል፣ ተወዳጅ ሆኖለታል። የምሽቱ እንግዳችን አድርገነዋል። በሌላ ርዕስ ደግሞ ዛሬ እንግዲህ በምግብ እንደምታቸው፣ በአየር በምንተነፍሰው አየር፣ በምንጠጣው ውሃ፣ በዚሁ ውስጥ በጣም ደቃቅ የፕላስቲክ ስኖች አካሎች እየተጎይ ነው እኛ ጋር በእንዲህ አይነት ዝላለነት ወዴት ልንሄድ እንችላለን የሚለው ነገር ያሳስበኛል። በትላንትናው ምሽት እንግዳችን አድርገናቸው የነበሩት አቶ ፍሬው ከፍ ያለው ከሶስት ልጆቻቸው ጋር ፒሎጊንግ የተሰኘ ዱብ ዱብ እያሉ ጽዳት የማጽዳት ከተማን የፕላስቲኮችን የማንሳት እንቅስቃሴ ላይ የሚሳተፉና በጎ ፈቃደኞችን ያሰባሰቡ አባት ናቸው። ትላንት የጀመርነውን ቆይታ ዛሬ እንፈጽመዋለን። ሌሎች ዘገባዎችም ይኖሩናል። ሙዚቃም ሰዓት እንዳፈቀደ የምንጋብዛችሁ ይሆናል። አብራችሁ እንድታምሹ በአክብሮት የምንጋብዛችሁ መሰናደውን በመምራት ባይደን ገረመው በምስልና ድምፅ ቅንብሩ ንጉሱ ታምሬ ከመላው የአሜሪካ ድምፅ የስቱዲዮ ባለሙያዎች ጋር በመሆን ነው። በድጋሚ አብራችሁን ሁኑ እያልን አሁን ሀብታሙ ስዩም ከአለም ዙሪያ የተሰባሰቡ አጫጭር ዜናዎችን ያሰማችኋል። አመሰግናለሁ ኤደን። የሶማሊያ ጠቅላይ ሚኒስትር ሙሐመድ ሐሰን ሮቤሌ በሶማሊያ የአፍሪካ ህብረት ሊቀመንበር ልዩ ተወካይ የሆኑትን ፍራንቺስኮ ማዴራን በሀገሪቱ ውስጥ ለመገኘት ህጋዊ መሰረት የሌላቸው ወይንም ፐርሶና ኖን ግራታ ናቸው በማለት ሀገሪቱን በአርባ ስምንት ሰዓታት ለቀው እንዲወጡ አዘዋል። ሮቤሌ ትናንት ሌሊት ባወጡት መግለጫ ማዴራን ከኃላፊነታቸው ጋር የማይጣጣሙ ድርጊቶችን በመፈጸም ከሰዋቸዋል። የአፍሪካ ህብረት ኮሚሽን ማዴራን በመጥራት ትዕዛዙን እንዲፈጽምም አሳስበዋል። የሶማሊያው ፕሬዚደንት ሙሐመድ አብዱላሂ ሙሐመድ ፎርማጆ ግን ይህንን ትዕዛዝ በፍጥነት ውድቅ አድርገዋል። ይህም በሁለቱ ባለስልጣናት መካከል የተከሰተ ሌላ አለመግባባት ሆኗል። ፕሬዚደንቱ በመግለጫቸው በማዴራ ላይ የተላለፈውን ውሳኔ እንዳላጸደቁት አስታውቀዋል። በሀገሪቱ የውጭ ጉዳይ ሚኒስቴርም ማዴራ በሀገሪቱ ሉዓላዊነት ላይ ስለፈጸሟቸው ድርጊቶች ምንም ዓይነት ሪፖርት እንዳልደረሳቸው አስታውቀዋል። ፕሬዚደንቱ ልዩ ተወካዩን ለማባረር የተላለፈው ውሳኔ ይህን የመሰለ ቁልፍ ውሳኔ ለማስተላለፍ ኃላፊነት በሌለው ተቋም የተደረገ ነው ሲሉ ገልጸዋል። የቀድሞው የቡርኪና ፋሶ ፕሬዚደንት ብሌዝ ኮምፓውሬ ከሳቸው በፊት በስልጣን ላይ የነበሩትን ቶማስ ሳንካራን በአውሮፓውያኑ 1987 ዓ ም አስገድለዋል በሚል የእድሜ ልክ እስራት ተፈርዶባቸዋል። ውሳኔው ባለመረጋጋት ሲናጽ ለሰነበተው ቀጠና የድል ምልክት ተደርጎ እንደሚታይ ተነግረዋል። የኮምፓውሬን አጋሮቻቸው ጉዳይ መታየት የጀመረው ባለፈው ጥቅምት ወር ነበረ። ሳንካራ ከተገደሉ 34 ዓመታት በኋላ መሆኑ ነው። ከተከሰሱት 14 ሰዎች መካከል ሦስቱ ነፃ ሲደረጉ ቀሪዎቹ ከሶስት ዓመት እስከ ዕድሜ ልክ እስራት ተፈርዶባቸዋል። ተከሳሾቹ በሀገሪቱ ፀጥታ ላይ ጥቃት በመክፈት አስክሬን በመደበቅና ለግድያ በመተባበሩ ወንጀሎች ነበረ የተከሰሱት። ስድስት ወራት በፈጀው የፍርድ ሂደት ወቅት ከመቶ በላይ ምስክሮች ሳንካራንና ቡድናቸውን ከስልጣን ለማስወገድ ስለነበረው አሻጥር መስክረዋል። የቀድሞው ፕሬዚደንት ቶማስ ሳንካራ ቀኝ ገዢ ሀገራትን በመቃወም ባደረጓቸው ንግግሮች ይታወቃሉ። አብዮታዊ ፓን አፍሪካኒስትም ተደርገው ይቆጠራሉ። በጥር 1987 ዓ ም ነበረ የብሔራዊ አብዮታዊ ምክር ቤት ስብሰባ በዋና ከተማዋ ዋጋዱጉ በተቀመጡበት ከአጋሮቻቸው ጋር በጥይት ተደብድበው የተገደሉት። የሳንካራይ ቅርብ ጓደኛ የነበሩት ኮምፓውሬ ግድያውን በማቀነባበር ሲጠረጠሩ ሰንብተዋል። እሳቸው ግን ክደዋል። 27 ዓመት ሀገሪቱን ያስተዳደሩት ኮምፓውሬ ከአውሮፓውያኑ 2014 ዓ ም ጀምሮ በስደት በአይቨሪኮስት ይኖራሉ። ውሳኔ የተላለፈባቸው በሌሉበት ነው። በዩክሬን የጦር ወንጀል መፈጸሙን ጠቋሚ ሪፖርቶች እየወጡ ባለበት በአሁኑ ሰዓት የአውሮፓ ሕብረት የዩናይትድ ስቴትስን ፈለግ በመከተል በሩሲያ ላይ አዲስ ማዕቀብ ይጥላል ተብሎ ይጠበቃል። አንዳንድ የአውሮፓ ሕብረት ሀገራትን ጨምሮ ተቼዎች ግን የተወሰዱ እርምጃዎች በቂ አይደሉም ብለዋል። ሩሲያ ዩክሬንን ከወረረች ወዲህ ለአምስተኛ ጊዜ የሚጣሉት አዳዲሶቹ የአውሮፓ ሕብረት ማዕቀቦች በሩሲያ የድንጋይ ከሰል የመርከብና የባንክ ዘርፎች ላይ እንደሚያተኩሩ ታውቋል። በአይርላንድ ፓርላማ በቪዲዮ መገናኛ በኩል ንግግር ያደረጉት የዩክሬን ፕሬዚደንት ቮሎዲሚር ዘለንስኪ የአውሮፓ ህብረት በሩሲያ የኃይል የውጭ ንግድ ላይ ማዕቀብ ለመጣል ባለመቻሉ ውጤት አልባ መሆኑን በማንሳት ተችተዋል። ከሩሲያ የነዳጅና የጋዝ ውጤቶችን ማስገባት ማቆማቸውን ይፋ ያደረጉ የባልካን ሀገራትና የአውሮፓ ምክር ቤት ፕሬዚደንትም ጠበቅ ያለ እርምጃ እንዲወሰድ ጠይቀዋል። በስተመጨረሻ መጨረሻ የቻይናዋ ሻንጋይ ከተማ ባለስልጣናት ያወጁትን አወዛጋቢ የኮቪድ-19 ገደብ አንድ ክፍል አንስተዋል። በቫይረሱ የተያዙ ወላጆችና ልጆቻቸውን ለመነጠል ወስነው የነበሩት ባለስልጣናት ውሳኔው ያስነሳውን ከፍተኛ ተቃውሞ ተከትሎ፣ አሁን ላይ ግን ልዩ ትኩረት የሚሹ ህጻናት ወላጆች ወደ ለይቶ ማቆያ ጣቢያዎች ገብተው ከልጆቻቸው ጋር መገናኘት እንደሚችሉ አስታውቀዋል። ወላጆች ይህንን ለማድረግ ታዲያ ኃላፊነት ለመውሰድ የሚፈርሙት ውል እንደሚኖርም ተነግረዋል። bambina yeah. B O N. ን ሙስዩምን ከአለም ዙሪያ ለተሰባሰቡት አጫጭር ዜናዎቹ አመሰግናለሁ። በማዳመጥ ላይ የምትገኙት ከአሜሪካ ድምፅ ዋሽንግተን ዲሲ የሚተላለፍላችሁን እለታዊ የጋቢና ቬ መሰናዶ ነው። ጋቢና ቪ የአዲሱ ትውልድ ድምፅ የሬዲዮ በቴሌቪዥን መሰናዶችን በፌስቡክ ገጻችን ቪአማሪክ ላይ እንዲሁም አማሪክ ቬኒስ ዶት ኮም ድረገጽ ላይ ና ኢትዮ ሳት ላይ ይገኛል። እንድትከታተሉን በአክብሮት እንጋብዛለን። ወደ ዘገባዎቻችን ንሻገር። ባልከው አለሙ ባላገሩ አይዶል በተሰኘ የሙዚቃ ተሰጥኦ ውድድር ላይ ካየናቸው ድንቅ ወጣት ድምፃውያኖች መካከል አንዱ ነበር። በቅርብ ዓመታት ውስጥም በተለያዩ መድረኮች ላይ እየተጋበዘ የሙዚቃ ስራዎችን ሲያቀርብ የሰነበተው ባልከው ፈልጌ የተሰኘ ወጥ ስራ ከሰሞኑ አቅርቧል። ስለ ባልከው የቅርብ ጊዜ ስራዎች ለማወቅ እንዲሁም የሙዚቃ ህይወቱን የሚመለከቱ ጉዳዮች ጋር በተያያዥ ለማናገር ሀብታሙ ስዩም በትላንትናው ምሽት ስልክ ደውሎለት ነበረ። ቆይታቸው እንደሚከተል ይደመጣል። አባልከው ዓለሙ የምሽት እንግዳችን ስለሆንክ በአሜሪካ ድምፅ አድማጮች ስም በመጀመሪያ በእጅጉ አመሰግናለሁ። እኔም እጅግ በጣም አመሰግናለሁ። ቪዮዎች ሀብታሙ፣ እንደምናለ። በድጋሚ ስለተገናኘን ደስ ብሎኛል። እኔም ደስ ብሎኛል። አዲሱ ስራ ፈልጌ ይሰኛል። አድማጮች ዘንድ እንግዲህ በግሩም ድምፃዊነት ከተዋወቅ ጥቂት ዓመታት አልፈዋል። በባል ሀገሩ ው በወጥ ስራ የተከሰትክበት ግን የመጀመሪያው ይመስለኛል። ፈልጌ የተባለውን ሙዚቃ መጫወት አለብኝ እንድትል ያደረገ ምክንያቱ ምንድን ነው? የተለያዩ የሙዚቃ አማራጮች ይኖርሃል ብዬ አስባለሁ። ይሄኛው ለምን ቀልብህን ሳበው? ትልቅ የስለ ተሰኘው ስራ ከመውረታችን በፊት አጠቃላይ ስራዎቹ እንዴት ለኔ ሊደርሱ እንደቻለ በአጭሩ ልጠቁምና ልለፍ። መልካም። መጀመሪያ እንግዲህ ዓለም አቀፍ ደረጃውን የጠበቀ ሙዚቃ እንሰራለን ብሎ ድርጅቱ ጋር ከተዋወቅኩኝ በኋላ በመጀመሪያ ያው የተለያዩ አይነ ስውራንን አወዳድረው ልክ ከአዲስ አበባና ከተለያዩ ክልሎች ሰዎችን ካወዳደሩ በኋላ ሁለት ሰዎች አለፈን እና ፕሮዲሰራችን ግሩም መዝሙር ነው እና የተለያዩ ሙዚቃዎች ከተለያዩ ደራሲያን መጥተው እነሱ ከተመረጡ በኋላ ይሄኛው ገዢ ሆኖ በመገኘቱ እኔም ወደድኩት፣ ተዋሕደኝ በጣም በጥሩ ሁኔታ ሰራሁት ብዬ ነው የማስበው። እንግዲህ ባልከው ከአሁኑ ሙዚቃ በፊት ከሙዚቃ ሙዚቃ አፍቃሪያን ጋር የተዋወቀው የዛሬ አስር ዓመት ገደማ ሊሆነ ነው መሰለኝ በተጀመረው የባላገሩ አይደል የተሰጥኦ ውድድር ላይ ነበረ ያ መድረክ በቀጣይ ዓመታት ለነበረ የሙዚቃ ህይወት ምን አይነት ውጤት አስከተለ በበጎም ሆነ በጎ ባልሆነም ካለ ምንድን ነው ያው ከባላገሩ በፊት በነበሩት የተሰጥኦ ማሳያ ውድድሮች በቴሌቪዥን ኢትዮጵያን አይድል በሚል ስያሜ ሲደረጉ ነበረ በ1997 ለኢትዮጵያ አቆጣጠር የመጀመሪያውም ሲዝን ቀጣዮቹን ዞሮች ላይ ተወዳድሬ እስከተወሰኑ ዙሮች ብቻ ነበረ የሚቀጥል የነበረው። ሁለት ሺህ አራት ባላገሩ ሲመጣ ግን እስከ መጨረሻው ይሄድ ቻልኩኝ። የሚሰጠኝን የዳኞች እየተገበርኩኝ ከመጣው በኋላ እስከ መጨረሻዎቹ እስከ ፋይናል ስድስቶቹ ለምን ይሄ አዳራሽ ለህዝብ በቀጥታ በተላለፉበት መጨረሻ ደርሼ ያንንም ደግሞ ጥሩ የ- ተመልካች አግኝቼበት ለዛሬ የሰራዎችን ስራ ትልቅ አስተዋጽኦ አድርጎልኛል። ነው ለው እንግዲህ አስታውሳለሁ። የመጀመሪያው ቀን በነበረ ቃለምልልስ ወይም መግለጫ ላይ፣ እዚያ ውድድር ላይ ለወደፊቱ የኢትዮጵያን የሙዚቃ ሁኔታ ከሚለውጡ ባለሙያዎች ጋር መስራት እንደምትፈልግ ተናግረህ ነበረ። ያህል ምን ያክል እየተሳካ ነው? አዎ፣ ይሄ ከሙዚቀኞች ጋር የመስራት ህልም ነበረኝ እና አጋጣሚ እንግዲህ ቀደም ሲል በገለጽኩልህ መንገድ ከሙዚቃዊ ድርጅት ጋር ታውቄ እነ ግሩም አበጋዝ፣ ክብረወቅሽታ ና ሌሎችም በኢትዮጵያ ውስጥ ሙዚቃን ወደ ጥሩ ከፍታ ላይ በማድረስ ላይ ከሚገኙ ሰዎች ጋር የመስራት ህልም ድሮም ነበረኝ እና ይህ አጋጣሚ ደግሞ ከህልሜ ጋር ሲገጣጣም ለእኔ እጅግ በጣም ከፍተኛ ደስታን ነው፣ ለውስጤም ደግሞ እርካታን ይፈጠራልኝ። ባልከው እንደ አርያ የምትከተላቸው ሙዚቀኞች እነማን ናቸው? እንደ አርያ የምከተለው ሙዚቀኛ ብዙ ነው። በእርግጥ ግን ብዙ ጊዜ በውድድሮችን በተለያዩ መድረኮችን በሚፈጠሩልኝ አጋጣሚዎች ደረጀ ደገፋውን ሰራ ነበረ ሜፈን ታምሩን እንዲሁም እና በጣም ሰውም እንዲሁም ያውቀኝ የነበረው በደረጀ ለገፋው ስራ ነበረ። ኢትዮጵያ ውስጥ ከተሾመ አሰግድና የእርዳው ጤናው በኋላ ወደ እውቅናው ከመጡ ዓይነ ስውራን የኪነ ጥበብ ሰዎች መካከል አንዱ አንተ ነህ፣ ከጥቂቶቹ መካከል በቅርብ ዓመታት ከመጡት ማለት ነው። ይሄ የተፈጥሮ እክል በእስካሁኑ ጉዞ የፈጠረበት ጫና አለ? ሌሎችም እንዲህ እንዲበረቱ ምን መደረግስ አለበት ትላለህ? አዎ እኔ በእርግጥ እስካሁን ባልታኝ መንገድ ምንም ፈተና ወይም ደግሞ ጋሬጣ አልሆነብኝም። እንዲሁም በርትቼ እንድሰራ ነው የገፋፋኝ። ያው ፈተናዎች ይኖራሉ። ነገሮች አልጋ ባልጋ ሆነው አይቀጥሉም። ግን በዛ ፈተናዎች እጅን ሳልሰጥ አሁን እንግዲህ ለመሄድ አንድ እግሬን ወደፊት አርጌ እርምጃ ቀጥ እያለሁ እና እስካሁን ምንም የመጣ ይሄ ነው ብዬ ወደ ኋላ ሊያስቀር የሚችል ፈተና አልገጠመኝ። የወደፊቱ እቅድህ ምንድን ነው? ለወደፊት በሚኖርህ የሙዚቃ ህይወት ውስጥ ቅድሚያ ሰጥቼ ላዜምላቸው ይገባሉ የምትላቸው ጉዳዮች ይኖሩ ይሆን? አዎ፣ የወደፊት እቅዴ እንግዲህ በተደጋጋሚ ጊዜ እንደምገልጸው በኢትዮጵያ የሙዚቃ ኢንዱስትሪ ውስጥ የራሴን አንድ የሆነ አሻራ ጥዬ ለማለፍ ነው የሚፈልገው፣ እና በሙሉ አልበምም የመምጣት እቅዳለን። ከነዚህ ስራዎች በኋላ ያው አሁን በፊታችን በዚህ አጋጣሚ ማርች ሀያ ዘጠኝ የሚለቀቅ ኢፒ አለ፣ ግማሽ የሙዚቃ አልበም ማለት ይቻላል። እነሱ ከተለቀቁ በኋላ ከዚህ ከሙዚቃ ድርጅት ጋር የተወሰኑ ስራዎችን ሰርተን ወደፊት በግሌ ደግሞ ያው ሙሉ አልበም ከተለያዩ ደራሲያን ተቀብዬ እንዲሁ በዚህ መልኩ ነው መቀጠል የሚፈልገው። ራሴን በደንብ በሙዚቃ ውስጥ ማሳደግ ነው የሚፈልገው። መልካም ነው። አንድ የመጨረሻ ጥያቄ አለኝ። ሙዚቃውን በይፋ እንደ ሙያ ከመያዝ በፊት አዲስ አበባ ውስጥ የእንግሊዝኛ መምህር ነበር ካሉኝ፣ የመምህርነቱ ምዕራፍ ተዘግተዋል ማለት እንችላለን ወይንስ ጎን ለጎን የሚሄድበት እድል አለ? ከተማሪዎች መካከልስ እንደው ጋሼ ባልከው ሙዚቃን ሰምቼ ደስ ብሎኛል ያለህ የቀድሞ ተማሪ ተገኝቶ የሆኑ እስካሁን አዎ፣ እንዲህ በሆነ በማገኛቸው አጋጣሚዎች አዎ የሚላሉ እንዲሁም ጥሩ ያንተን አርአያ እንከተላለን የሚልኝም ተማሪዎች አሉ። ያው እኔ በትምህርቱ ገብተውበት በትምህርት የታገዘ ሙያ ነው መሆን ያለበት ብዬ መክራቸዋለሁን። እና በዚህ መልክ ነው የመምህርነቱ ምዕራፍ ተዘግተዋል ማለት እንችላለን ወይስ ጎን ለጎን የመምህሩ ምዕራፍ አልተዘጋም? እንግዲህ እስካሁን አልተዘጋም። ያው አስር አመት አልፈኛል በመምህርነቱ አለም ተቆየሁኝ ከሙዚቃው ጎን ለጎን እንግዲህ አልተዘጋም። እስካሁን እንግዲህ እጅግ በጣም አመሰግናለሁ። ባልከው አለሙ ቀሬ የሙያ ዘመንህ በስኬት ይደምቅ ዘንድ እመኝ ልሃለው። መልካም ምሽት ይሁንልህ። እጅግ በጣም አመሰግናለሁ። ባቲ ዚገሪያ ጋር ይባርክልኝ። እናንተንም ሁሉ ባልደረቦችንም ፋንጋቸው አሜሪካ ሰላምን ይጠማቸው። ውይይታችን ይቀጥላል። ፕሎጊንግ ኢትዮጵያ በአቶ ፍሬው ከፍ ያለውና በሶስት ልጆቻቸው አማካኝነት የተጀመረ እንቅስቃሴ ነው። ፕሎጊንግ ዱብ ዱብ እያሉ የአካል ብቃት እንቅስቃሴ እያደረጉ አካባቢን ማጽዳት ነው። በትላንትናው ምሽት ከአቶ ከፍ ያለው ጋር ቆይታ ጀምረን ነበር። ዛሬ ይቀጥላል። ውይይቶችም እንዳሉ ጉዟችሁ ላይ ጨዋታ ውይይቶችም እንዳሉ ነግሮኛል እና ወጣቶችን የሚያስደስት እስቲ ምን አይነት ውይይቶች ናቸው የሚደረጉት? በተለይ ደግሞ ግንዛቤን በማስጨበጡ ረገድ። እንዴት መሰለሽ የእንጦጦ የፕሎጊንግ እንቅስቃሴ ጠዋት እስከ ሁለት ሰዓት ተኩል አካባቢ ጦጦ መናፈሻ ቁስቋን በር በኩል ጥሾ ሜዳ በር በኩል እንገናኝና እንቅስቃሴ አድርገን ፕላስቲክ ቆሻሻ እያነሳን በፈጣን እርምጃ ወይም ደግሞ ሶ እንቀሳቀሳለን። እና ውይይቱ በቡድን በምንሄድበት ጊዜ የምናነሳቸው ማናቸው ነገሮች ሊሆኑ ይችላሉ። ግን እንደ ዋና አጭር ውይይት ስ የሚሆነው ከዚህ ካልኩሽ የምናፈሻው በር አነስተን ወደ ዋናው በር በዥ ጠጠቃለው። እዛ ደርሰን ተመልሰን ለቡና እንቀመጣለን። ፓርክ ውስጥ ብዙ መናፈሻ ቦታዎች አሉ። ለቡና እንቀመጣለን። ማረፍም ስለሚያስፈልግ ረዥም ርቀት ነው ሚወጣ ገባ ሙሉ ስታስቢው ከስራ አራት አልፎ እስከ አስራ ስምንት ኪሎ ሜትር ይደርሳል እና ድካም ስለሚኖር ሰብሰብ ብለንም ደግሞ ለመጫወት ለመወያጽ የሚያስፈልገን ርዕሶች እናነሳና ሰላሳ ደቂቃ አንዳንድ ጊዜ ንደለት ላለ ጊዜ እንነጋገራለን በተለያዩ ርዕሶች ላይ ለምሳሌ አሁን ዘመኑ ያመጣው ሁላችንም የምንጠቀምበት የኢንፎርሜሽን ቴክኖሎጂ ህይወታችንን በምን መንገድ አሻሽሎታል ከሰው ለሰው እንዲገናኝ አድርጓል ወይ ስል ያራራቀው ነው። እኛ ስይህን በምን መንከት እየተጠቀምንበት ነው? ሆነ ተረፍ አይነት ጥያቄ እያነሳል እንነጋገራለን። የፕሎኪንግ ስራችንን በተመለከተም ብዙዎቻችን የሚባል የሚችል ደረጃ የስልኩና ተማሪዎችን ባለንበት ና ሌሎቹም ማህበራዊ ሳይንስ ተማሪዎች ስላሉ ቁጭ ብለን ሰው ለምን ይትላል ሲጀመር፣ ም ምንድን ነው ምክንያቱ አሁን ማንኛውንም ፓርክ ውስጥ የሚንቀሳቀስ ሰው ወይም ደግሞ ሌላ ሀገር ቦታ ያለን ሰው ስለ ቆሻሻ ፕላስቲክ ቆሻሻ ቢጠየቅ አያውቅም አይባልም። እንዲያውም ሊያብራራ ይችላል፣ ወይም ደርቦ ሊያብራራ ይችላል። ያ ከሆነ ለምን ለምንድን ነው ከቆሻሻ ጋር ልክ ያለ ቁኝት ወይስ ምንድን ነው ምክንያቱ የሚሉ ጥያቄዎችን እያነሳል እያያለን። እንዲያውም ባለፈው አንድ አመት ውስጥ ብዙ ለውጦች አስመዝግባችኋል እንደነገሩኝ ከሆነ እያጋጠሟችሁ ስራችሁን ስትሰሩ ተግዳሮት የሆኑባችሁ ውስጥ ነገሮች ምንድን ናቸው? ተግዳሮት እንዲህ ዋናው ይሄ የባህሪ ለውጥ እንግዲህ ምና በጣም ስለምንጓጓም ሊሆን ይችላል ፈጥኖ ሊመጣ አለመቻሉ ነው አንደኛው። ፕላስቲክ ቆሻሻ ስናነሳ እያየ የሚጥር ሰው ሊያጋጥምዎ ይችላል። ያ የሚጥር ሰው ተዘናግቶ ወይም ሳያውቅ ቀርቶ አይደለም። አንዳንድ ጊዜ አውቆ ማጥፋት በሚመስል መልኩ እንደዚህ አይነት ነገሮችን እንመለከታለን። ይሄ ፕላስቲክ ቆሻሻውን በተመለከተ ያለ ተግዳሮት። ያ በጣም የሚያምር ፓርክ አሁን ለምናገር ከሆነ ብዙዎቹ የቆሻሻ የማጠራቀሚያ ቅርጫቶች ወይ ተሰብረዋል ወይ ተሰርቀዋል። ሌላው እጅግ በጣም የሚያሳዝነው የሚያስገባው ነገር ፓርኩ ለእግር ጉዞና ለብስክሌት ተዘጋጅቶ ሰውም ለማድረግ እንግዲህ በጣም የጠቀመ ባለበት ሁኔታ አሁን እጅግ በጣም የበዙ ተሽከርካሪዎች ፓርኩ ውስጥ መታየት ጀምረዋል። አንዳንዶቹ ብዙ አገልግሎት ስጪ የሆኑ ተቋማት የሚጠቀሙባቸው ተሽከርካሪዎች ናቸው። አንዳንዶቹ ውሃ የሚያቀርቡ ትልልቅ መኪናዎች ናቸው። ለእግር ጉዞ ዲዛይን የተደረገ ቦታ ላይ መኪና ይዘው መምጣት ያስፈልግ አይገባኝ። ግን ፓርክ ውስጥ አሁን ሲርመሰመሱ ማየት እንግዳ ነገር አይደለም። እና የእግረኛውን እዛ ሊትና ላይ ያመጣውን ሰው ሰላም ጤና ከማወቃቸው በዘለበ መንገዱ መበላሸት ጀምሯል። ምንም መለጣጠፍ ጀምሯል። አሁን መንገዱ ይሄ እግረኛ የተዳጀ መንገድ መኪና ሲሸከም ማለት እንግዲህ አይጮሆ አይናገሩም እንጂ ዛ ያለው ዛፉ፣ ጫካው መታወክ ጀምሯል። ያ እንደ ብርቱ ተግዳሮት ያሳዝናል። ለምንድን ነው እንደዚህ አይነት ቦታ ተዘጋጀው በኋላ ያንን በአግባቡ መጠቀም ማንችለው ወይም ደግሞ እንዳይበላሽ በጥንቃቄ መያዘን ማንችለው እና ይህ ዝና የሚሳናለን። በተቻለ መጠን እንግዲህ እነዚህ ነገሮች እንዲቀረፉ የሚችሉበትን መንገድ የሎቢንግ ኢትዮጵያ አባላት እንነጋገራለን። ከዛ በተረፈ ግን እኛ እንደ ማህበር አጋጠመን ብለው ተግዳሮት ምክንያቱም አንደኛ ሁሉም ሰው ራሱን ችሎ ነው የሚመጣው ወጪያችን ዜሮ ነው ሊባል ይችላል። ራሳችንም ቆሻሻ መሰብሰቢያ ፕላስቲክ ራሳችንን ገዛን አለን። በዛ የሚያስፈልጉ ጓንቶች ራሳችንን ገዛን አለን። ከኪሳችን አወጣን ማለት ነው። ስለዚህ የማንም ምጃ በጣም ምናልባትም ፈረንጆቹ ኦርጋኒክ የሆነ ነው አመሰራረቱ አካሄድ ስ ዚዛ በኩል ብዙም ችግር የለብም። አቶ ፍሬው ጥያቄዎችን ጨርሻለሁ። እንደው ያለ ያላነሳሁት ወይም ማወቅ የሚገባኝ ነገር ወይም ማስተላለፍ የሚፈልጉት ነገር ካለ ማስተላለፍ የሚፈልገው ምድ ነው የፕላስቲክ ቆሻሻ ኖቱ ለመናገር በሆነ እኛ ሀገር አሁን እየተሰራጨ ያለበት መንገድ አስተሩ አሁን ከዚ በምነጋገርበት ሰዓት ጋምቤላ ያለው እና ጋምቤላ ከትናንት ሺህ ጀምሮ

ዛሬ እንግዲህ በምግብ እንደምታቸው በአየር በምንተነፍሰው አየር በምንጠጣ ውሃ በዚሁ ውስጥ በጣም ደቃቅ የፕላስቲክ ስቶች አካሎች እየተገኙ ነው። እና እኛ ሀገር በእንዲህ አይነት እንዝላልነት ወደፊት ሄድ እንችላለን የሚለው ነገር ያሳስበኛል እና መንግሥት የፕላስቲክ አጠቃቀምን በተመለከተ ግልጽ ያለ አቋም ኖሮት እንግዲህ ስለ አረንጓዴ ቅን ብዙ ይወራል እና በዛ በኩል የሚያስፈልገውን ከመንግስት በኩል የፖሊሲ ውሳኔ መስጠት፣ ህብረተሰቡ ፕላስቲክን ወደቻለ መጠን መጠቀም ካላስፈለገው በስተቀር ባለመጠቀም፣ ሲጠቀም ደግሞ በአግባቡ ደጋግሞ አንዱን በመጠቀም ደግሞ አቅሞ ያላቸው ፎቶ ያላቸው በሳይዱ በማድረግ እንዲገለገሉ መልዕክት ማስተላለፍ ያለፈልጋል። ሬ ከፍ ያለውን ስለ ቆይታችን ማመስገን እወዳለሁ። በመከታተል ላይ የምትገኙት ከአሜሪካ ድምጽ ዋሽንግተን ዲሲ የሚተላለፍላችሁን እለታዊውን የጋቢና ቬ መሰናዶን ነው። ከኛ ጋር ስለሆናችሁ እናመሰግናለን። በመቀጠል የምናልፈው ደግሞ በጥቂት ሴት በጎ ፈቃደኞች ተመስርቶ ዛሬ በሺዎች የሚቆጠሩ አቅመ ደካሞችን ወደሚመግበው የበጎ አድራጎት ድርጅት ነው። ከ2800 በላይ አቅመ ደካሞችን በቋሚነት የሚመግበው ባቡል ሄር በመባል የሚታወቀው ይሄ ድርጅት ሌሎች በርካታ ተግባራትንም አከናውኗል። ኬኔዲ አባተ ከድርጅቱ መስራቾችና እንዲሁም ደግሞ ተገልጋዮችን አነጋግሮ ተከታዩን ዘገባ አድርሶናል። በበርካታ ማህበራዊ ቀውሶች በመፈተን ላይ በምትገኘው ኢትዮጵያ የአቅማቸውን ለማበርከት ከሚታትሩ ሀገር በቀል የበጎ አድራጎት ሰብአዊ ድርጅቶች አንዱ ነው። የበጎ ስራ በር የሚል ትርጓሜ ያለው ባቡልካይር ከሁለት ዓመታት በፊት በ16 በጎ ፈቃደኛ ሴቶች የተቋቋመው ባቡልካይር አሁን ላይ ከ2800 በላይ አቅመ ደካሞችን በየቀኑ ይመግባል። ጓደኞቿንና ቤተሰቧን አስተባብራ ድርጅቱን የመሰረተችው ወይዘሮ ሃናን ማህሙድ ለሀሳቡ መነሻ የሆናትን አጋጣሚ እንዲት አስታውሳለች። ባቡርኬር የተመሰረተው በሁለት ልጆች ምክንያት ነው። የሆነበት ገብተው ከበጣም ከብዙ ወንዶች ጋር ሲመገቡ አይቼ ነው ማለት ነው። ሴቶች ናቸው፣ ምናልባት የ12ና የ13 ዓመት ልጆች ናቸው። ዩኒፎርም ወገባቸው ላይ አስረው ነው ሲገቡ ያያኋቸው። በትምህርት ሰዓት ነው። እኔ በምግብ እጥረት ነው ብዬ አላሰብኩም። ሲወጡ ጠብቂ ያናገርኳቸው እናንተ በትምህርት ሰዓት ምን ትሰራላችሁ? እዚህ ምን ልታደረጉ መጣችሁ? ስላቸው እኛ ኮ ጠዋት ውሃ ጠጥተን ብቻ ነው የወጣ ነው እናታችን ስትመለሱ እንደምንም የሆነ ነገር ሰርቼ ጠብቃቸዋለሁ ብላን ነው አሉ። በቃ የዛኔ በጣም አዘንኩኝ። ከዛ ያው እድሜ ከሰጠኝ አልኩ፣ ሰዎች በፍትህ በእኩልነት የሚመገቡበት የመመገቢያ ጣቢያ ከፍታለሁኝ አልኩ። ያው እንግዲህ ባቡካየት ተጀመረ። በዚህ መልክ በጥቂት ሴቶች የተመሰረተው ባቡል ካይር ዛሬ የብዙ ምስኪኖች መጠጊያ እና ገመናቸውን የሚሸፍን ድርጅት ሆኗል። የክርስትናም ይሁን የእስልምና እምነት ተከታዮች እንደ የእምነታቸው የሚስተናገዱበት የበጎ አድራጎት ድርጅቱ ሌሎች ተግባራትንም ያከናውናል። በዋነኝነት የምንሰራው ምገባ ነው። ሌላው ደግሞ የንጽህና መጠበቂያ እንሰጣለን። ልብስ፣ እንዳየኸው የልብስ ስፌት እናሰለጠናለን። የኩኪስ፣ የዳቦ ቆሎ፣ የጫማ ስራ ወጣቶችንም የአካባቢ ሰዎችንም እናሰለጠናለን። በልብስ ቤት የመጀመሪያ ዙር ተመርቀዋል። ስራ ሁሉም ስራ ገብተዋል። ይብን የደም ልገሳም በየሶስት ወሩ እንሰጣለን። የእናቶች ቤት ከፈረሰባቸው ቤት ይሰራላቸዋል። የሕክምና ወጪኛ ላይ ነው። ለሀገራዊ ጉዳይ ሲመጣ ለምሳሌ የተፈናቀሉ ሰዎች ላይ በማህበራዊ ሚዲያ አስተባብረን እንለግሳለን። ሄደን ደሴ አፋር አማራ ክልል ተለያየ ቦታ እንሄዳለን። ይህም ብቻ ደግሞ አይደለም። እውነት ምን ሰራው ይህም ባልና ሚስት እናስታርቃለን። አሁን አርባ አርብ ቀን የባለ ጉዳይ ቀን ብለናል ነው ወይዘሮ አበራሽ ያንቻው ከባቡል ካይድ ተገልጋዮች መካከል አንዷ ናቸው። ከኤች አይቤ ጋር አስር አመት ነው መድኃኒት መጠቀሙ። ግን ድጋፍ ማግኝቻ አላቅም። በመድኃኒት የተቃጠልኩ እኔ ያለሁ ቀበሌ ሜጄ እናገራለሁ ራብ የገደለኝ ነው። አራት ልጆች አሉ፣ የቴኒስ ጋር አምስት፣ ከኔ ጋር ስድስት ቤተሰብ ነው። በፊት ሰው ቤት ልብስ አጥቤ እንጀራ ጋግሬ ጎረቤቱ ሁሉ አይቀር እና እዚህ ድርጅት ከገባው ጀምሬ በጣም አመሰግናለሁ። አልተራብኩም። መድኃኒቴን በስራ ስራት ወስጄ ራብ ሳይነካኝ ወስጄ አባት እናት ያልቻለው ነው ይሄ ድርጅት የቻለኝ። ሳሙናው አይቀር፣ ቅባቱ አይቀር፣ ምግቡ አይቀር፣ ባዝሊኑ አይቀር። ሌሎች የድርጅቱ ተገልጋዮችም አስተያየታቸውን ሰጥተውናል። ገብረት መለሰ እባላለሁ። መጀመሪያ የነበረው በውትድርና ውስጥ ነበር። ከዛ ወጥቼ ቤት አካባቢ ሲኖር እኔ ራሴ በራሴ በምግብ ሆኜ ማራዘም አለመቻሌ ሲያውቅ መጥቼ ተመዘገብኩኝ። እንደው እናትና አባትን ያህል ነው። እ ውስጥ የሚስተናግዱት የሚያስተናግዱት። ይታወል እባላለሁ። ከየሰው ቤት ክርስቲያን አለ፣ ሙስሊም አለ። ድርቆሽ እየለመንኩ ነበር ምበለው እየራበኝ አንዳንዴ ለልጆች የአንድ ርቆሽ አፈርፍሬ በውሃም ሆነ በውሃና በጨው አፈርፍሬ ሰጥቼ እኔ ጽሙ ይናድረ ነበር። የሚማሩ ልጆች ስለኝ አሁን የአንድ ርቆሽም ከሰው ቤት መለመኑንም ትቼ ያው እዚህ እየተጠቀምኩ ነው። አላ በረከ እርጋቸው በአሁኑ ወቅት 57 ተቀጣሪ ሰራተኞች ባሉት በዚህ የበጎ አድራጎት ድርጅት ብዙዎች በበጎ ፈቃድ ያገለግላሉ። አሁን ላይ ከረመዳን ጾም ጋር ተያይዞ የስራ ጫናዎች የሚበዙበት ድርጅቱ ከቋሚ ተገልጋዮቹ ባለፈ በተለያዩ ምክንያቶች ከተለያዩ የኢትዮጵያ አካባቢዎች የተፈናቀሉ ዜጎችን ማስተናገዱ ጫናውን ይበልጥ እንዳበረታበት የምትገልጸው የድርጅቱ መስራችና ዳይሬክተር ወይዘሮ ሀናን በየዕለቱ ከሚያጋጥመዋት ክስተቶች የታዘበችውንና ስጋቷንም አውግታናለች። ሁለት ወጣቶች በቀላሉ ምነግርህ ከትላንት ወዲያ መጥተው ሀናንዬ ቤት ተከራይተን ነው የምንኖረው አሉ። ሶስት ሺ ብር ነው የምንከፍለው። አሁን ግን አቃተን፣ ምግብ አቃተን። በአንቺ ጋር እንኳን እንመጣለን አላንም፣ ግን በቃ አቃተን፣ ሲዘይት እንኳን ቢያንስ ሰጡን። ብለው ነው የጠየቁ ወጣቶች ናቸው። በጣም ነው ያዘንኩት። ወዴት ነው እየሄድን ያለ ነው? አሁን የባቡር ከሄድ ጉዳይ ስታየው ወጪው ምኑ ምኑ ያሳስባል፣ ግን ከዛ የበለጠ የሚያሳስበው ግን ፍልሰቱ ነው። በየቀኑ ጎዳና የሚወጣው ሰው ያሳስባል። ማህበራዊ ቀውሱ በጣም ያሳስባል፣ ከምነግረህ በላይ እንግዲህ። መንግስት ሰራተኛ ሆኖ መጥቶ ልብስ ራሱ ከገዛው ስንት ጊዜ ነው ሸሚዜ በቃ ተቆራርጧል ብሎ ሸሚዝ ይጠይቃል። እኛም ያሁን ተለምደዋል። ቆንጆ ቆንጆ ነገር ያልተነካካ ሲመጣ ለእነሱ ነው የሚቀመጠው። ግን ብቻ ከባድ ነው። ይሄ ነው ብዬ መግለጽ ባልችልም ሁላችን ብንተዛዘንና ወይ መንግስት ተጨማሪ ደሞዝ ቢያረግ ለመንግስት ሰራተኞች ወይ ደግሞ ኢኮኖሚውን ይሄ ወደ ላይ የወጣውን ነገር ለመቀነስ መንግስት ጥረት ቢያደረግ ጥሩ ነው። ድርጅቱ እስካሁን የተለያዩ በጎ አድራጊ ግለሰቦች በሚያደርጉት ድጋፍ መቀጠሉን የምትገልጸው ወይዘሮ ሃናን ማህሙድ ካለው ፍላጎት አንጻር ድጋፉ በቂ እንዳልሆነ በመጥቀስ መንግስትን ጨምሮ ሁሉም ማህበራዊ ኃላፊነቱን እንዲወጣ ጥሪ አቅርባለች። እዚህ ቤት ያልመጣ ሚኒስቴር የለም ወላ ከፕራይም ሚኒስተር ዶክተር አብይ ጀምሮ ወይዘሮ አዳነች አበቤ፣ የመንገድ ትራንስፖርት ሚኒስቴር፣ የፖለቲካ ፓርቲ ድርጅቶችና ብዙ ሰዎች ናቸው የሚመጡ። ግን እንዳየሆነ ከፎቶ ያለፈ ምንም ነገር የለም ወላሂ የተወሰነ አቅም ያለው ሰው መጥቶ ለአንድ ሰው የወር ቢከፍል። ወንድምህ ተርቦ ጎረቤት ተርቦ አንተ ጠግበ ብታደር ትርፉ በላ ነው የሚሆነው። ግዴታ ደግሞ ባቡል ላይ ይምጣ አይደለም፣ ጎረቤታችንን እንጠይቅ እንደ ማክሲም መጎብኘት የማይችል አቅም ያለው ሰው አካውንታችን አለ። በአካውንታችን ሊረዳን ይችላል፣ እቃ ሊልክልን ይችላል። እኛውን በካይንድ ነው የምናስተባብረው፣ ሞር ማለት ነው። ስለዚህ እንደው ባለሀብቶች በምግብ ቢተባበሩ ስለ መሬት ጉዳይ የሚመለከታቸው ሰዎች እና መሬት በቃ ግዴታ ነው። እውነት ሰው መንገድ ላይ እየተንከራተተ ነው፣ መኪና ሊገጭ ይችላል። ቢያንስ ይሄን ቢተባበሩ ዞሮ ዞሮ መሬቱ የመንግስትን፣ ወደኛ የሚቀረ ነገር አይደለም። ለዚህ ሁሉ ማህበረሰብ ነው የሚሰጠው። ስለዚህ ትኩረት ቢሰጡት። ለከንቲቧ ነው እኔ መልእክቴን የማስተላልፈው። በሴቶች ተመስርቶ በሴቶች ብቻ የሚመራውና ውስን ድጋፎችን ከሚሰጡ ጥቂት ወንዶች ባለፈ አብዛኛው ስራውም በሴቶች የሚከናወነው ባቡል ኸይር አሁን ደግሞ ሴቶች በተለያዩ ሙያዎች የሚሰለጥኑበትን ማዕከል ስራ ለማስጀመር ዝግጅቶች እንደተጠናቀቁም ወይዘሮ ሃናን ተናግራለች። በርካታ ሴቶችን ያስተናግዳል የተባለው ማዕከሉ ከጥቂት ቀናት በኋላ ስራ እንደሚጀምርም ነው የገለጸችው። አንዲትም እናት በስራና በምግብ እጦት ጎዳና መታየት የለባትም የባቡል ከይር በጎ አድራጎት ድርጅት የአስር ዓመት እቅድ ነው። ለአሜሪካ ድምፅ ኬኔዲ አባተ አዲስ አበባ። Thank <laughs> you. አድማጮቻችን፣ ለሐሙስ ምሽት የያዝንላችሁ ዘገባዎች እነዚህ ነበሩ። ከኛ ጋር አብራችሁ ስለቆያችሁ እያመሰገንን የምንሰናበታችሁ ኤደን ገረመው መሰናዶውን በመምራት በምስልና ድምፅ ቅንብሩን ንጉሱ ታምሬ ከመላው የአሜሪካ ድምፅ የስቱዲዮ ዘጋቢዎች ጋር በመሆን ነው። እንዲሁም ደግሞ የስቱዲዮ ባለሙያዎች ጋር በመሆን ነው። ሰላም ጤና ይስጥልኝ። ደህና ደሩ።